የሴቶች ስካውት ህግ ሐቀኛና ፍትሃዊ፣ ወዳጅና አጋዥ፣ ለሰው አሳቢና ሩሩህ፣ ደፋርና ጠንካራ፣ እንዲሁም ለምናገረውና ለማደርገው ነገር ኃላፊነቱን ለመውሰድ ራሴንና ሌሎችን ለማክበር፣ ስልጣንን ለማክበር፣ ሀብትን በአግባቡ ለመጠቀም፣ ዓለምን የተሻለ ቦታ ለማድረግ፣ እንዲሁም ለሁሉም የሴቶች ስካውት እህት ለመሆን የተቻለኝን ሁሉ አደርጋለሁ።